ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትራሊያ መንግስት የመከላከያ ሰራዊት ባለሙያዎችን ወደ ቤይሩት ለእገዛ ላከ በኮሮና ቫይረስ የተጠቁ አፍሪካውያን ቁጥር ከአንድ ሚሊየን አለፈ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በወደብ የዕቃ መጋዘን ውስጥ ተከማችቶ በነበረ አሞኒየም ናይትሬት ፍንዳታ ሳቢያ በጋየው የቤይሩት ወደብ ሕይወታቸውን ያጡ ሊባኖሳውያን ቀብር ቤሩት ውስጥ ተጀምሯል። የወደቡ የጠበቃ ግልጋሎት አባላት ለነበሩት በደቡባዊ ቤሩት መንደር የቀብር ስነ ስርዓት ይፈጸማል። እስካሁን የሟቾች ቁጥር 157 ደርሷል። የተወሰኑ ለቀስተኞችም የሊባኖስ መንግስትን በግድ የለሽነት ለአደጋው ተጠያቂ አድርገው እየከሰሱ ነው። በዚሁ ፍንዳታ እስካሁን ዘጠኝ ኢትዮጵያውያን መቁሰላቸውንና የአንድ ግለሰብ ህይወት መጥፋቱንም የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስቴር አስታውቋል። የአውስትሬሊያ መከላከያ ሰራዊት የአውስትሬሊያ መከላከያ ሰራዊት የሕክምና ባለሙያዎች ቡድን ሙያዊ ግልጋሎቶችን ለመስጠት ወደ ቤይሮት ተልኳል። በኮሮና ቫይረስ የተጠቁ አፍሪካውያን ቁጥር ከአንድ ሚሊየን አልፏል። ሆኖም ባለሙያዎች ትክክለኛው ቁጥር ከዚያ በላይ እንደሆነ ይገምታሉ። በአለም የጤና ድርጅት በኩልም አፍሪካ ውስጥ ያለው የምርመራ ችግር ያሳሰበው መሆኑን እየገለጠ ነው ፈጣን የሆነ የድንበር መዝጋት እርምጃ በአፍሪካ መንግስታት በኩል የመወሰዱ ሁኔታ ለቫይረሱ የመስፋፋት መጠን መቀነስ አስተዋጽኦ እንዳለው የተነገረ ሲሆን ሆኖም የጤና ግልጋሎቶች በአህጉሪቱ ውስጥ ውስን በመሆናቸውና በርካቶችም ምርመራ ያልተደረገላቸው በመሆኑ በእጅጉ አሳሳቢ ሆኗል ይህ በእንዲህ እንዳለም አውስትራሊያ ውስጥ በኮሮና ቫይረስ ህይወታቸው ያለፉ ሰዎች ቁጥር 266 ደርሷል። ቪክቶሪያ ዛሬ ዕለት አርብ 11 ሰዎች በቫይረሱ ህይወታቸውን አጥተውባታል። ከ11ዱ ሰባቱ ህይወታቸው ያለፈው የአረጋውያን መጦሪያ ቤቶች ነዋሪ ናቸው። በተጨማሪም በዛሬው ዕለት ቪክቶሪያ ውስጥ 450 ሰዎች በቫይረሱ ተይዘዋል። በጥቅሉ 7636 ሰዎች ቪክቶሪያ ውስጥ በቫይረሱ ተጠቅተው ይገኛሉ። 1548ቱ የሚገኙት በአረጋውያን መጦሪያ ቤቶች ነው። 607 ሰዎች በኮሮና ቫይረስ ተጠቅተው ሕክምናቸውን ሆስፒታል ውስጥ ተኝተው እየተከታተሉ ሲሆን 41ዱ በጽኑ ሕመምተኛ ክፍል ውስጥ እየታከሙ ይገኛሉ። በአሁኑ ወቅት በሜልበርን ነዋሪዎች ላይ ተጥለው ያሉትን ገደቦች አስመልክቶ የቪክቶሪያ ፕሬምየር ዳንኤል አንድሮስ ሲናገሩ፣ ልብ ሰባሪ ነው፣ በጣምንም አዋኪ ነው። ይሁንና ቪክቶሪያ ውስጥ የሰዎችን ዝውውር ለመቀነስ ካልቻልን በኮሮና ቫይረስ የሚጠቁ ሰዎችን ቁጥር መቀነስ አይቻልንም። ስለሆነም በዚህ አዋኪ ሁነት ውስጥ መቆየት ግድልናል። ያን ካላደረግን ግና ከቶንም ሊሆን በማንሻው አይነት ሁነት ውስጥ በጣሙን ረጅም ለሆነ ጊዜ ለመቆየት እንገደዳለን። ያ እንዲሆን አንሻም። የተጠባቢዎቹ ምክርም ይህ አይደለም። ግዙፍ ስቃይ ይኖራል፣ ሆኖም ለሁላችንም የላቀ ጠቀሜታን ያስገኛል። ይህን የሁለተኛ ዙር ወረርሽኝ ስንወጣ ዳግም ገደቦችን እናነሳለን ብለዋል። ከቫይረሱ ጋር በተያያዘ ራሳቸውን አገለው ቤታቸው ውስጥ መቆየት ከሚገባቸው 1500 ሰዎች ውስጥ 150 ሰዎች መገኘት በሚገባቸው አድራሻ አልተገኙም። ጉዳዩም ለቪክቶሪያ ፖሊስ ተላልፏል። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 25 የኢትዮጵያ ብር ከ27 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርዝ በከፊል ደመናማ ይሆናል። ዝቅተኛ 7፣ ከፍተኛ 21 አድላይድ ካፌ ይጥላል። ዝቅተኛ 4 ከፍተኛ 13። ሜልበርን ካፌ ያወራል። ዝቅተኛ 9 ከፍተኛ 15። ሆባርት ደመናማ ይሆናል። ዝቅተኛ 5 ከፍተኛ 11። ካምብራ ይዘንባል። ዝቅተኛ 4 ከፍተኛ 14። ሲድኒ ካፌ ያወራል። ዝቅተኛ 10 ከፍተኛ 18። ብሪስበን ብራ ይሆናል። ዝቅተኛ 15 ከፍተኛ 25። ዳርዊን ፀሐያማ ይሆናል። ዝቅተኛ 18 ከፍተኛ 32። አዲስ አበባ ነ ጎድጓዳማ ይሆናል ዝቅተኛ አስራ ሁለት ከፍተኛ አስራ ዘጠኝ ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የአውስትሬሊያ መንግስት የመከላከያ ሰራዊት ባለሙያዎችን ወደ ቤይሩት ለእገዛ ላከ። በኮሮና ቫይረስ ሲጠቁ አፍሪካውያን ቁጥር ከአንድ ሚሊዮን አለፈ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።